በመካከለኛው ምዕራብ ክፍለ ግዛት ሚችጋን ውስጥ በምትገኘው ፍሊንት ከተማ በሚገኘው የከተማ አዳራሽ በተካሄደ ዝግጅት ትራምፕ በዌስት ፓልም ቢች ፍሎሪዳ የጎልፍ መጫወቻ ሜዳ ተጠርጣሪውን ታጣቂ የተጋፈጡትን የልዩ ደህንነት ጥበቃ አባላት አድንቀዋል። የፕሬዝደንቱ የልዩ ደህንነት ጥበቃ አባላትም አቅም እንደሚጠናከር ተናግረዋል። በጣም ትልቅ ተሞክሮ ነው። ቢሆንም ፕሬዚዳንት መሆን አደገኛ ነገር ነው። ትንሽ አደገኛ ነገር ነው። ሰዎች የውድድር መኪና መንዳት አደገኛ ነው ብለው ያስባሉ። አይደል? አይደለም። በጣም አደገኛ ነገር አለ። ስለዚህ ደህንነቱ ይጠበቅ ማድረግ አለብን። ተጠርጣሪው ራያን ዌስሊ ሩት ትላንት ሰኞ ለመጀመሪያ ጊዜ ፍርድ ቤት ቀርበው የነበረ ሲሆን ከዚህ በፊት በወንጀለኝነት የተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘቱና የተጭበረበረ የመሳሪያ ቁጥር ይዞ በመገኘቱ ተከሷል። ባለስልጣናቱ እንደተናገሩት ከተጠርጣሪው የሞባይል ስልክ የተገኘው መረጃ በጎልፍ መጫወቻ ሜዳ አጥር ውስጥ ባሉ ቁጥቋጦዎች ተደብቆ ለ12 ሰዓታት ያህል ሲጠባበቅ እንደነበረ ያሳያል። ኤፍቢአይ እና ሕግ አስከባሪ አጋሮቹ ተጠርጣሪው በቦታው ትቶት ይሆናል ያሉትን የኤሌክትሮኒክስ መሳሪያዎች እንዲሁም ያመለጠበትን ተሽከርካሪና ቀደም ሲል ሊኖርበት በነበረው በኖርዝ ካሮላይና እና በሃዋይ አድራሻው የተዋቸውን ዕቃዎች ለማግኘት የፍተሻ ማዘዣ በማግኘት ላይ ትኩረት ማድረጋቸው ተገልጿል።